DJ Fatso. That's a brand name. That's a brand name. I stand behind it. I guarantee it. They know that. Even if they don't know me any more than they know the, the the chairman of General Mills. DJ Fatso, my man. God loves me. This is a DJ Fatso exclusive. Africa's live with DJ. ሰላም ሰላም፣ ጠና ይስጥልኝ፣ የተከበራችሁ አድማጮቻችን ከዚህ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የጋቢና ቪኦኤ ፕሮግራማችን ተጀምሯል። ማስተናገዳችሁ ዲጄ ፋቱ ነኝ። ዛሬ አርብ ነው። ያው አርብ እንደለመድ ነው እንደለመዳችሁት አሪፍ አሪፍ ሙዚቃዎች ወደ እናንተ ይደርሳሉ። አርብ የቀን ጠዴ ብለናል። አርብ እንግዲህ ሞቅ ሞቅ የምናረግበት ቀን ነው። አርብ በጣም በጣም በጣም የሚመቸን ቀን ነው። እንግዲህ ዛሬ ፕሮግራሜን የሚጀምረው በናቲማን ሙዚቃ ይሆናል። ናቲማን እንግዲህ ካወጣው አልበም ላይ በጣም የተወደደለት ሙዚቃ አለ፣ የመጀመሪያ የተሰኘ ብዙዎቻችሁ ትወዱታላችሁ። እሱ በማስከተል ጋብዛችኋለሁ። አብራችሁን ቆዩ። ፌስቡክ ላይቭ ላይቭ ስታየቶች ቃላችሁ ቪኦኤ ፌስቡክ ከማሪክ ፔጅ ላይ ላይቭ ይሄዳልና ቤቶቻችሁን ጣፋ አድርጉልን። የመጀመሪያው ሙዚቃ የመጀመሪያው ዋስ አፕ ናቲማን በቅርቡ ካወጣው አሪፍ አሪፍ አልበም አወጥቷል። ከሱ ላይ ነበር የጋበዝኳቸው። ሌላ ደግሞ እዛ አልበም ላይ የምወደው ሙዚቃ አለ፣ ባዶ ይሰኛል። እሱን ደግሞ ሌላ ቀን ጋብዛችኋለሁ። ባዶ በማስከተል ደግሞ የምንሸጋገረው ወደ ሳሚጎ ነው። ሳሚጎን ኢትዮ ሼክ በተሰኘው ሙዚቃ ታውቋታላችሁ። እኔ ደግሞ የወደድኩት ሙዚቃ ነው ሻሻ ማነ። ሻሻ ማነ። እያደመጣችሁ ነው፣ ይህ ይቀጥላል። እናንተ ነው ሻሼ so my sciamarrangiate va scarpulesate sciamarrangiate va bam <laughs> bam <laughs> ሻሻማኔ ያደመጣችሁት ሙዚቃ በሳሚ ጎ ነበር። ሻሻ ማኔ እንደናችሁ፣ በያላችሁበት ይመጫችሁ። የምታደምጡት ጋቢና ቪኦኤን ነው። ማስተናግዳችሁ ዲጄ ፋጹ ነ ሚስ አንድ ጥግኛ ደግሞ በዛው ጣል ሊደረግባችሁ የዳዊት ነጋ አዲስ ሙዚቃ ነው። በጣም አሪፍ ነው። ትወዱታላችሁ። أنا تفضلت أتفضلت شوف تفضلت شوف تفضلت شوف عبر حركة وخصمك ما تصدق ما عبر حركة نستقبلني تصدقني تصدقني تصدقني أقول يا ليل عبر ولكن سيكون هناك من وا أه يا سبه بنكفله مكفلتك سباوي ترن صادق ونف قد يا ما a I not you. فبرت قرشاً فرعات عين حباشاً إيه، ما حتى يحل. بنات بنات بنته بناتولاي لا بنتا دو كي في <applause> في رناتا أنا little ዳዊት ነጋ ነበር ይህ አዲስ ሙዚቃ ነው ከሁለት ከሶስት ቀን በፊት የተለቀቀ ሙዚቃ ነው እንግዲህ ፕሮግራማችን ጋቢና ቪኦኤ አርብ አርብ እንደዚህ አሪፍ አሪፍ ሙዚቃዎችን ያስደምጠናል ወደ እሱ ባለው ዜማ ተሻግረናል የትም ይመቸኛል ይሰኛል ከአልበሙ ላይ ነው የምጋበዛችሁ በጣም አሪፍ ሙዚቃ ነው Cheyenne, <Sessizlik> it's i am. me എന്നെ മെച്ചയാൻ പഠിക്ക് ትትትኛልወወይወወወዬ የትም ይመቸኛል። ያደመጣችሁ እሱ ባለው እሱ ቤን እንግዲህ ማሬ ማሬ በሚለው ዜማ ታውቁታላችሁ። ከዛም ውጭ ደግሞ በቅርቡ ባወጣዋል በሙ በጣም ብዙዎቻችሁ ወዳችሁታል። በጣም አሪፍ ሙዚቃ ነበር። የትም ይመቸኛል ዲጄ ፋቱኒንግ ፕሮግራማችን ጋቢና ቪኦኤ ነው። ዛሬ አርብ ነው። ያው አርብ እንደምታውቁት ምርጥ ምርጥ አዳዲስ አሪፍ አሪፍ ደስ ደስ የሚሉ ለጆሮ የሚጣፍቱ አዳዲስ ዜማዎች ወደ እናንተ ይደርሳሉ። ዘና ፈታ በሉ። ቪኦኤ አማሪክ ፌስቡክ ፔጃችን ላይ ደግሞ ላይቭ እየተላለፈ ነው። ስለዚህ የምትንቀሳቀሱ ሰዎች እሱን በጆሮችሁ እያደመጣችሁ ከስር ኮመንት ጣፍ ጣፍ እያደረጋችሁ መስጠታችሁን አትዘንጉ። በማስከተል የምወስዳችሁ ወደ ሳሚዳን ነው። ሳሚዳን አንዳች ነገር ሀያል ሀያል ሀያል ሀያል ሀያል አንዳች ሀይል ማላውቀው ከመሬትም ስበት ይበልጣል ውስጡ ወዳች የትልኛል አንዳች ሀይል ማላውቀው

O de que maneja. አድማጮቻችን የምታደምጡት ጋቢና ቪኦኤን ነው። ማስተናገዳችሁ ዲጄ ፋቱ ነኝ። ሰዓቱ እንዴት እንደሚሮጥ አላውቅም። ሰዓቱ አልቆ አንድ ሙዚቃ ብቻ ነው የቀረን። በጣም የሚገርመው አዲስ ሙዚቃ ነው። በጣም ደስ ይላል። ወደ ደቡብ የተገኘ ሙዚቃ ነው። ሎ አድርጉ እና አስተያየቶቻችሁን ላኩልኝ። ሳስተናግዳችሁ የነበርኩት እኔ ራሴ ነበርኩኝ። አብረን ግን ሲድራክ እና ሞክቢል በቴክኒኩ በኩል እያገዙ ነበረ። እንግዲህ ፕሮግራሜን የምጨርሰው በሳንቾ ሙዚቃ ነው። በጣም ደስ የሚል ሙዚቃ ነው። ለየት ያለ ሙዚቃ ነው። በዛ ጨርሳለሁ። አብራቸው የተነበራቸው አመሰግናለሁ። መልካም ቅዳሜና እሑድ So you make a solid eye, then I'll be holding the and Akwai ajiyar ne उन राडियो सगले अमेरिका